መጽሐፈ ዜና መዋዕል ቀዳማዊ ምዕራፍ አምስት የእስራኤልም በኵር የሮቤን ልጆች እነዚህ ናቸው። እርሱ የበኩር ልጅ ነበር። ነገር ግን የአባቱን ምንጣፍ ስላረከሰ ብኵርናውን ለእስራኤል ልጅ ለዮሴፍ ልጆች ተሰጠ። ትውልዱ ግን ከብኵርና ጋር አልተቈጠረም። ይሁዳም በወንድሞቹ መካከል በረታ፣ አለቃም ከእርሱ ሆነ። ብኩርናው ግን ለዮሴፍ ነበር። የእስራኤል በኵር የሮቤን ልጆች ሄኖኅ፣ ፈሉሶ፣ አስሮን፣ ከርሚ ነበሩ። የኢዮኤል ልጆች ልጁ ሻማያ፣ ልጁ ጎግ፣ ልጁ ሳሜኢ፣ ልጁ ሚካ፣ ልጁ ራያ፣ ልጁ ቢኤል የአሦር ንጉሥ ቴልጌልቴልፌልሶር የማረከው ልጅ ብኤራ እርሱ የሮቤል ነገድ አለቃ ነበር። ወንድሞቹ በየወገናቸው የትውልዶቻቸው መዝገብ በተቈጠረ ጊዜ አንደኛው ኢዮኤል፣ ዘካርያስ እስከ ናባውና እስከ በኣልሜዎን ድረስ በኤሩኤር የተቀመጠው የኢዮኤል ልጅ የሸምዕ ልጅ የኦዛዝ ልጅ ቤላ። በገለዓድ ምድር እንስሶቻቸው በዝተው ነበርና በምሥራቅ በኩል ከኤፍራጥስ ወንዝ ጀምሮ እስከ ምድረ በዳው መግቢያ ድረስ ተቀመጠ። በሳኦልም ዘመን ከአጋራውያን ጋር ተዋጉ። እነርሱም በእጃቸው ተመትተው ወደቁ። በገለዓድ ምሥራቅ በኩል ባለው አገር ሁሉ በድንኳኖቻቸው ተቀመጡ። የጋድም ልጆች በባሳን ምድር እስከ ሰልካ ድረስ በአፉዛዣቸው ተቀመጡ። አንደኛው ኢዮኤል ሁለተኛው ሳፋም፣ ያናይ፣ ሳፋጥ በባሳን ተቀመጡ። የአባቶቻቸውም ቤቶች ወንድሞች ሚካኤል፣ ሜሱላም፣ ሳባ፣ ዮራይ፣ ያካን፣ ዙኤ፣ አቤድ ሰባት ነበሩ። እነዚህም የቡዝ ልጅ የዮዳይ ልጅ የኢዮሳይ ልጅ የሚካኤል ልጅ የገለዓድ ልጅ የኤዳይ ልጅ የኡሪ ልጅ የአቢኪኤል ልጅ ነበሩ። የአባቶቻቸውን ቤቶች አለቃ የጉኒ ልጅ የአብዲኤል ልጅ ወንድም ነበር። በገለዓድም ምድር በባሳን በመንደሮችም በሳሮንም መሰምሪያዎች ሁሉ እስከ ዳርቻቸው ድረስ ተቀምጠው ነበር። እነዚህ ሁሉ በትውልዶቻቸው በይሁዳ ንጉሥ በኢዮአታም ዘመን፣ በእስራኤል ንጉሥ በኢዮርብዓም ዘመን ተቈጠሩ። የሮቤልና የጋድ ልጆች የምናሴም ነገድ እኩሌታ፣ ጽኑዓን ጋሻና ሰይፍ የሚይዙ ቀስተኞችም፣ ሰልፍ የሚያውቁ ሰልፈኞችም አርባ አራት ሺህ ሰባት መቶ ስድሳ ነበሩ። ከአጋራውያንና ከእየጡር ከናፌስና ከናዳብ ጋር ተዋጉ። በሚዋጉበትም ጊዜ ወደ እግዚአብሔር ጮኸዋልና በእርሱም ታምነዋልና ተለመናቸው፣ በላያቸውም ረዳት ሆናቸው። አጋራውያንና ከእነርሱ ጋር የነበሩትም ሁሉ በእጃቸው ተሰጡ። ከብቶቻቸውም አምሳ ሺህ ግመሎች፣ ሁለት መቶ አምሳ ሺህም በጎች ሁለት ሺህም አህዮች፣ ከሰዎችም መቶ ሺህ ማረኩ። ሰልፉ ከእግዚአብሔር ዘንድ ነበርና ብዙ ሰዎች ተገድለው ወደቁ። እስከ ምርኮም ዘመን ድረስ በስፍራቸው ተቀመጡ። የምናሴ የነገድ እኩሌታ ልጆች በምድሪቱ ተቀመጡ። ከባሳንም ጀምሮ እስከ በኣልአርሞንዔምና እስከ ሳኔር እስከ አርሞንዔም ተራራ ድረስ በዙ። የአባቶቻቸውን ቤቶች አለቆች እነዚህ ነበሩ፦ ኤፌር፣ ይሽኢ፣ ኤሊኤል፣ አዝርኤል፣ ኤርምያ፣ ሆዳይዋ፣ ኢየድኤል። እነርሱ ጽኑዓን ኃያላን የታወቁ ሰዎች የአባቶቻቸውን ቤቶች አለቆች ነበሩ። የአባታቸውንም አምላክ በደሉ። እግዚአብሔርም ከፊታቸው ባጠፋቸው በምድሩ አሕዛብ አማልክት አመነዘሩ። የእስራኤልም አምላክ የአሦርን ንጉሥ የፎሃን መንፈስ የአሦርንም ንጉሥ የቴልጌልቴልፌልሶርን መንፈስ አስነሣ። የሮቤልንና የጋድን ልጆች የምናሴንም ነገድ እኩሌታ አፈለሰ፣ እስከ ዛሬም ወዳሉበት ወደ አላሄና ወደ ኦቦር ወደ ሆራና ወደ ጎዛን ወንዝ አመጣቸው።